የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ጽዮን ግርማ፣ ከጎኔ ዚህ ጋቢና ቁጭ ብላለች። ሰላም፣ እንደምን አመሻችሁ የተወደዳችሁ የጋቢና ቪኦኤ አድማጮች። እንግዲህ ዛሬ የቴክኒክ ችግር አጋጥሞናል እኔና መስታወት የቴክኒክ ችግሩ እስከሚሰራ ድረስ አብራናችሁ እንቆያለን። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ በዩናይትድ ስቴትስ ምርጫ ላይ አስተያየት የተሰጡ እንግዶችን ከኢትዮጵያ ይዘናል። ቴክኒሽያኖቻችን ለማስተካከል እየሞከሩ ነው። አዎ እንግዲህ የቀድሞ የፓርላማ አባል የፓን አፍሪካ ፓርላማ የክብር ምክትል ፕሬዚዳንት ዶክተር አሸብር ወልደ ጎርጊስን በዛሬው ሪፖርታችን ተካተዋል። ወደ መጀመሪያው እንሄድ አድማጮች። የቴክኒክ ችግር ውስጥ ከሚስተካከል ድረስ ለዛሬ የያዝናቸውን የምሽቱን ዜናዎች እናስደምጣችሁ። መቀመጫውን ዋሽንግተን ዲሲ ያደረገው የፍሪደም ሀውስ የተባለው ድርጅት የአለም የኢንተርኔት ነፃነትን ይፋ ባደረገበት በዛሬው እለት ሪፖርቱን በጽሁፍ ባቀረበበት በለቀቀበት በዛሬው እለት። በኢትዮጵያ የኢንተርኔት የነጻነት ደረጃን በጠቆመበት በዛሬው ሪፖርቱ ኢትዮጵያ ከዋነኞቹ የኢንተርኔት አፋኝ አገራት መካከል አስቀምጧታል። የኢንተርኔት ነጻነት በዓለም አቀፍ ደረጃ ለአምስት ተከታታይ ዓመታት እያሽቆለቆለ እንደሚገኝና ኢትዮጵያም የኢንተርኔት ነጻነት ከሌለባት የዓለማችን ሀገሯት አንዷ መሆኗን ሪፖርቱ ጠቅሷል። አድማጮች ፍሪደም ሃውስ የተባለው ድርጅት በዛሬው ዕለት ከሰዓታት በኋላ ዋሽንግተን ዲሲ በሚገኘው የጎግል መስሪያ ቤት ይፋዊ መግለጫውን ይሰጣል። በቦታው ተገኝተን በቀጥታ ስርጭት ልናቀርብላችሁ እንሞክራለን። በመካከለኛው ምዕራብ ዩናይትድ ስቴትስ ዋ የሚኒሶታ ክፍለ ግዛት ከእስላማዊው ጽንፈኛ ቡድን አይስል የሽብር እንቅስቃሴ ጋር በግብረ አበርነት ጥፋተኛ ሆነው የተገኙ ዘጠኝ ሰዎች ላይ የሚጣለው የፍርድ ቅጣት ሂደት ዛሬ ይጀምራል። ከእስላማዊው ጽንፈኛ ቡድን አይስል የሽብር እንቅስቃሴዎች ጋር በተዛመደ ክስ የመጀመሪያው ግዙፉ መሆኑ በተነገረለት የፍርድ ሂደትም ዳኛው ሚካኤል ዴቪስ ከውጭ አሸባሪ ድርጅቶች ጋር በመመሳጠር ና ለጥቃቱ የሚረዳ የቁሳዊ ድጋፍ በመስጠት በተወነጀሉና ከዘጠኙ ተከሳሾች ጥፋተኝነታቸውን ባመኑት ሶስቱ ላይ ዛሬ ፍርድ ይሰጣሉ። ሶስቱ ዘካሪያ አብዱራህማን፣ አብዱረዛቅ ዋርሳሜና አብዱላሄ ዩሱፍ ሲሆኑ ሁለቱ በቅርቡ በተካሄደ የክስ ሂደት ከከሳሽ አቃቤ ሕግ ጋር በመተባበር በሌሎች አጋሮቻቸውም ላይ መስክረዋል። በተመሳሳይ ለቀረቡባቸው ክሶች ጥፋተኝነታቸውን ያመኑ ሌሎች ሶስት ተከሳሾች ሀናድ ሙሴ፣ አድና ፋራህ ና ሀምዛ አህመድ በነገ ውለት ይፈረድባቸዋል ተብሎ ይጠበቃል። በመጨረሻው ቀን እረቡ ዳኛው ሚካኤል ዴቪስ ከህዝቡ በተውጣጡ ሰዎች ጉዳያቸው ታይቶ ጥፋተኛ ሆነው በተገኙት መሐመድ ፋራህ ጉሌድ ኦማር ና አብዱራህማን ዳውድ ላይ የሞት ቅጣት ፍርድ ይሰጣሉ። ይህ በእንዲህ እንዳለ በትናንትናው ምሽት አንዳንዶቹ የተከሳሾች ቤተሰቦች በተገኙበት በሚኒያፖሊስ በሚገኝ አንድ መስጅድ ውስጥ ሰላም እንዲመጣ ና ዳኛው የፍርድ ቅጣቱን እንዲያቀሉላቸው የጠየቁበትን የተማጽኖ ጸሎት አድርገዋል። አቃቤ ሕግ በበኩሉ ጥፋተኛ ሆነው በተገኙት በዘጠኙ ተከሳሾች ላይ በርካታ አመታት እስር የሚያሳልፍ ጥብቅ ቅጣት እንዲፈረድባቸው ነው 얘태격어 የዩናይትድ ስቴትስ ውስጥ ትላንት በብዙ ሺዎች የሚቆጠሩ ሰዎች ተመራጩን ፕሬዚዳንት ዶናልድ ትራምፕን በመቃወም ሰላማዊ ሰልፍ አካሂደዋል። ፍልሰትንና የሴቶች መብትን የመሳሰሉ ነጥቦች የተናገሩትንና ያቀረቡትን የፖሊሲ ሀሳቦቻቸውን የሚቃወሙት ትላንት በዋና ዋና የሀገሪቱ ከተሞች ላይ የተካሄዱት ተቃውሞች ባለፈው ቅዳሜ ከነበሩት ያነሱ ናቸው። ባለፈው ቅዳሜ የተካሄዱት በብዙ ሺዎች የሚቆጠሩ ሲሆን፣ የእሁድ ግን በብዙ መቶች የሚቆጠሩ ነበሩ። ይሁንና ትራምፕ ባለፈው ሳምንት እንደተመረጠው የተጀመረው የተቃውሞ ሰልፍ በመጪው ወር ቃለ መሃላ እስከሚፈጸምበት ጊዜ ድረስ እንደሚቀጥል አዘጋጆቹ ተናግረዋል። የኮንጎ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ከስልጣን ወረዱ። ኦገስቲን ማትላ ፖዮኖ ዛሬ ከስልጣን የወረዱት የፖለቲካ ቀውስን ለማስወገድ ሲባል የፕሬዚዳንት ጆሴፍ ካቢላን ፕሬዚዳንትነት ለማራዘም በሚመለከት በተደረገው ስምምነት መሰረት ነው ማ ማታል ከፕሬዝዳንቱ ጋር ተገናኝተው ከተነጋገሩ በኋላ በተደረገው ስምምነት መሰረት እኔና የመንግስት አባላት ከስልጣን ወርደናል ሲሉ አስታውቀዋል። በአፍሪካ ሕብረት ሸምጋይነት የተደረገው ስምምነት በሀገሪቱ ባለፈው ወር ሊካሄድ የነበረው ምርጫ እንደ አውሮፓውያን አቆጣጠር ሚያዝያ 2018 ዓ ም እንዲሆን ተወስኗል። የአንጎላ ፕሬዚዳንት ጆስ ኤድዋርዶ ዶስ ሳንቶስ ስምምነቱ በሀገሪቱ ያለውን አለመረጋጋት ለማክተም ይረዳል ብለዋል። የአንጎላው መሪ ራሳቸው እንደ አውሮፓውያን አቆጣጠር ከ1979 ዓ ም አንስተው ስልጣን ላይ ናቸው። አድማጮች ለእለቱ የያዝኳቸውን አጠር ያሉ ዜናዎች አጠናቀቅ ያለው ነገር ግን እስካሁን ድረስ የቴክኒክ ችግራችን አልተፈታም አልተፈታም። እስቲ ዛሬ የሚኖረውን የፍሪደም ሀውስ መቀመጫውን ዋሽንግተን ዲሲ ያደረገው ፍሪደም ሀውስ የተባለው ድርጅት የዓለማትን የኢንተርኔት ነጻነት ደረጃን የጠቆመበትን ሪፖርት አጠር አጥር አድርጌ ለመዳሰስ ልሞክር። ይሄ ድርጅት እንደዚህ አይነት ሪፖርቶችን ማውጣት ከጀመረ ከአምስት አመታት በላይ አስቆጥሯል። ያንዳንዱ አገራት የኢንተርኔት ለአገሮቻቸው የኢንተርኔት ነፃነትን እንዴት አድርገው እንደሚሰጡ ጥናቶችን መሰረት በማድረግ ነው ሪፖርት የሚያወጣው። ባለፈው አመት ይህ ድርጅት ተመሳሳይ ሪፖርት አውጥቶ ነበረ። ፍሪደም ሀውስ በያን ጊዜ ባወጣው ሪፖርቱ በኢትዮጵያ ፍጹም የኢንተርኔት ነጻነት የሌለባት ሀገር እንደሆነች ጠቅሶ ነበር። ያለፈው አመት ሪፖርቱ እንግዲህ እንደሚያሳየው በኢንተርኔት ነጻነት ከአስራ ሁለት የአፍሪካ ሀገራት የመጨረሻውን ደረጃ ይዛ ነበረ። ቻይና የኢንተርኔት ነጻነት በመገደብ አንደኛ ናት። የኢንተርኔት ነጻነት በዓለም አቀፍ ደረጃ ለአምስት ተከታታይ ዓመታት እያሽቆለቆለ እንደሚገኝ ና የኢትዮጵያም የኢንተርኔት ነጻነት ከሌለባቸው ሀገራት መድቧት ነበር። ከ65 አገራት ነበር የ2015 ሪፖርት የወጣው ያኔ የወጣው ጥናት እንደሚያሳየው ከዓለማችን ሀገራት የከፋ የኢንተርኔት ነጻነት የተንሰራፋባት ቻይና መሆኗን ነው ጥናቱ ያካተተው። እንግዲህ በዘንድሮም አመት ኢትዮጵያ ኢትዮጵያ ነጻነት የሌለባቸው አገራት ተርታ ተመድባለች። ይህ ሪፖርት ዛሬ ይፋ ይደረጋል። ይህንን ሪፖርት በቀጥታ ከስፍራው ለናንተ እኛም በተቻለን ከቦት ከስፍራ ሆነን ይህንን ሪፖርት እናቀርብላችኋለን። እሺ፣ ቴክኒክ ችግራችን የተፈታ ይመስላል። ማሽኑ እየሰራ ነው። ስለዚህ ወደ መጀመሪያው ፕሮግራማችን እናልፋለን። አፍሪካ በዩናይትድ ስቴትስ ሰላማዊ የስልጣን ሽግግር ብዙ መማር እንዳለባት ኢትዮጵያውያን አስተያየት ሰጪዎች ተናግረዋል። ተመራጩ የዩናይትድ ስቴትስ ዶናልድ ትራምፕ ስደተኞችንና ሌሎች ጉዳዮችን አስመልክተው በምርጫ ዘመቻ ወቅት ያንጸባረቁትን አቋም ሙሉ በሙሉ ይተገብሩታል ብለው እንደማያምኑም አስረድተዋል። እስክንድር ፍሬ ዘገባ አለው። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ተጠናቋል። ሰላማዊ የስልጣን ሽግግሩም ተጀምሯል። እንደ ከባዱ የምርጫ ፉክክር፣ እንዳወዛጋቢው ዘመቻ ሁሉ ይህንን ሂደት የሚከታተሉ ኢትዮጵያውያንም ጥቂት አይደሉም። ከሪፐብሊካኑ ዶናልድ ትራምፕ ያልተጠበቀ ድል በኋላ እየተመለከቱት ያለው ነገርም ትኩረታቸውን ስቧል። በምርጫ ዘመቻው ወቅት ውዝግብ ውስጥ የገቡት እሰጥ አገባ ውስጥ የነበሩት የአሁኑ ዴሞክራቲክ ፕሬዚዳንት ባራክ ኦባማና ተመራጩ ሪፐብሊካን ዶናልድ ትራምፕ ለሰላማዊ የስልጣን ሽግግር እያደረጉ ያለው ዝግጅትም በተለይ ለአፍሪካ መማሪያ መሆኑን አስተያየት ሰጪዎቹ ገልጸዋል። የቀድሞው የኢትዮጵያ ፓርላማ አባልና የአሁኑ የፓን አፍሪካ ፓርላማ የክብር ምክትል ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ይህንን ሀሳብ ካንጸባረቁት አንዱ ናቸው። ከውጤቱ በኋላ ምንድን ነው እኔ አፍሪካ ከዚህ ብዙ ልትማር ይገባል። አፍሪካ በአፍሪካ አብዛኞቹ ምርጫው ብዙ አካባቢ የሚደረጉ ምርጫዎች ሰውን በመግደል የኮረጃው በመስረቅ፣ በማጭበርበር የሚካሄዱ ምርጫዎች ናቸው እና እነኛ እንደዚያም ሆኖ አሸንፈናል ብለው ያው ያሸነፍኩ አሸነፍኩ የሚሉ አካል አሸንፈናል ካለ በኋላ ከተሸነፈው ጋር አብሮ ለመስራት ሀገሪቱ በሰላም እንድትቀጥል፣ በህዝቦች መካከል መተማመድ እንዲኖር የመረጠው ህዝብ አትሊስት ድምጽ እንዳያጣ ከመጣ ከመጣር አኳያ የሚደረግ ጥረት የለም። አፍሪካ ላይ አሁን የፕሬዝደንት ኦባማን እና የተመረጡትን ትራምፕን ስታይ ኦባማ ያው ፕሬስ ኮንፈረንሱ ላይ እንደተናገሩት የእሳቸውን ትምም ይዞ አብሮ ለመስራት ዝግጁ እንደሆነ ነው የተናገሩት። እንደዚያ ብዙ ደረጃ ላይ ሲዳረሱ ፓርቲዎች ያው በሀገሪቱ ህገ መንግስት መሰረት ያሸንፈው አሸንፏል፣ የተሸንፈው ተሸንፎ ግን አብሮ ለመስራት ኦባማም ከኔቲም ጋር አብሮ ለመስራት ቃል ገብተዋል። ይሄው እንግዲህ ይሄ ነው ከዚህ ይህንን ነው አፍሪካ ብዙ መማሪያ አለባት። እዚህ አፍሪካ ሀገር ላይ ብዙ ጊዜ አይደለም ተሸንፏል ብሎ ከአወጆ አካል ጋር ለመስራት ቀርቶ ለምን ተወዳደረ ብሎ ለእድሜ ልክቅም የሚይዝ ኮንቲነንት ውስጥ ነው ያለ ነው ይሄ መቆም ያለበት እና ትልቅ ትምህርት ያገኘንበት ነው ብዬ ነው። ሌላው አስተያየት ሰጪ የህክምና ባለሙያው ዶክተር ሰለሞን ደመነ ናቸው። የስደተኞችን ጉዳይ ጨምሮ ዶናልድ ትራምፕ በምርጫ ዘመቻ ወቅት የቀሰቀሱባቸው አቋሞች ሙሉ በሙሉ ተግባራዊ ይሆናሉ ብለው አያምኑም። እንኳን አሜሪካ ማንኛውም የራሱ ሎፍሩል አለው ህግ አለ ስርዓት አለው። አሁን ኤፍቢአይ እንኳን እሷን ልመመርመር ኮንግሬሱን አስፈቅዶ ነው አይደለ? ስለዚህ ህግ ስላለው የራሱ ስርዓት አላቸው። ለውድድር ይመስለኛል እንጂ ስርዓቱን ይከተላል ያቀርባል። እንትን አላቸው ኮንግሬስ ህግ አላቸው። ዲቴሉን አላቅም ስ ህግ ስላላቸው በዛ ስርዓቱ ሁኔታ አልቆ ለዛ ነው እኮ ሊፈጽም ላይፈጽም ግን በእኔ ስሜት በተለይ ስደተኛ ሊፈጽምም የሚችል አይመስለኝም። ዓለም አቀፍ ህግ አለ። ኢኮኖሚክና በፖለቲካ የተሰደዱ አሉ። ሁለቱንም ሌሎች ዩሮፕ እና ሌላ ሀገሮች ወደ ሀገራቸው አይመልሱም። ስለዚህ ህግ ስላለ ለማቀፈም አይመስለኝም። እሱ በውበት ስራ ላይ የተሰማራው ዘመን አያና። ግን ትራምፕ ህገ ወጥ ያሏቸውን ስደተኞች ማባረርን ጨምሮ የተናገሩትን ሁሉ ተግባራዊ እንደሚያደርጉ ይገምታል። ታክስም እቀንሳለሁ ብሏል። ይቀንሳል። አጥሩንም ያጥራል። ግንቡ ይገነባል ብለህ ታስባለህ? ይገነባል። ሜክሲኮ ትከፍላለች። እሱ አይታወቅም። ስለዚህ እንግዲህ ስደተኞችንም ህጋዊ ያልሆኑ ስደተኞችን አባረ ብሏል። ያባርራል። ስለዚህ ተግባራዊ ያደርጓቸዋል፣ በምርጫ ዘመቻ ወቅት የተናገሯቸውን በርካቶቹ ነገሮች እያልከኝ ነው። የሚል ግምት አለ፣ እንግዲህ የሚል ግምት አለ። እሱን ተግባራዊ ካላደረገ እንግዲህ አራት አመትም ይደፍን አይመስልም። እንግዲህ ጓደኛ ከአንተ የተለየ አመለካከት እንዳለው የገለጸልኝ ነው። ወደ ማለበርስ ምን እንግዲህ ቴዲ እባላለሁ። ቴዲ ማ ውበት ስራ ላይ ነው ያለው። ቴዲ ደግሞ ዝባላለሁ። እኔ የዛ ተቃራኒ ግንቡም የሚገነባ አይመስለኝም። አብዛኞቹ ነገሮች ለፖለቲካው ለሱ፣ እኔ ዝም ብዬ ስገምተው የሰውን ስሜት ቀድሞ የተረዳ ይመስለኛልና እነዛን ስሜቶች በመጠቀም ለምርጫው መብቃት ነበር ወይ ለአሸናፊነት መብቃት ነበር እቅዱ። አሁን ያህል እቅድ አሳክተዋል። ስለዚህ የግንቡ ነገር የሚታሰብ አይመስለኝም፣ አያደርገውም ብዬ ነው የማስበው። ከተናገራቸው ውስጥ ግማሹ ፐርሰንት የማይሆኑ ነገሮች ናቸው። ለምሳሌ በሙስሊሙ ዙሪያ ያደረገው፣ በግንቡ ዙሪያ፣ በስደተኞች ዙሪያ ያደረገው ነገር አብዛኞቹ የሚሆኑ አይመስለኝም። በቃ ለፖለቲካ ሲስተም ወይ ለምርጫ የተጠቀመበት ብዬ ነው ማስበው። ስለዚህ ግንቡን አልጠብቅም። ከጓደኞቿ ጋር ሆና አስተያየት የሰጠች ስሟ እንዲገለጽ ያልፈቀደች ወጣት ሂላሪ ክሊንተን ቢያሸንፉ ትመርጥ ነበር ምኞቷ እሁን ሳይሆን መቅረቱንና ዶናልድ ትራምፕ መመረጣቸውን ከገለጸችበት ትጀምራለች። በቃ ሁንም ስለተመረጡ ግን ቅሬታ አለ። ግን ከዚህ በኋላ ያው ጥሩ ይሆናል። አሁን እያስተባበለ ያለ ይመስለኛል ጥሩ ቢሆን ጥሩ ነው። ስለዚህ የምርጫ ውጤት የታወቀ ገን የተሰማሽ ስሜትና አሁን እሳቸው ባለፉት ጥቂት ቀናት ውስጥ ከሚናገሯቸው ነገሮች አንጻር ነገሮች ምናልባት የአሰብናቸውን ያህል ላይከፉ ይችላሉ የሚል ስሜት ውስጥ ገብተሻል። እንደዛ ነው ያለሽኛለሽ። ትንሽ አሁን ንግግሩንም የሆነ እያስተባበለ ነው ማለት እንግዲህ ምን ይሆናል የሚቀጥለው ጓደኛች እያገዘች ነው እንግዲህ እንደሚሉት ተግባራቸውም እንደዛው ከሆነ እያ ሆነ፣ እንግዲህ ጥሩ ነገር እንጠብቃለን። የዩናይትድ ስቴትስ ምርጫ በዚህ ደረጃ ትኩረት የሚስበው ፖለቲከኞቿ በዓለም አቀፍ ደረጃ ማሳደር በሚችሉት ተጽዕኖ ምክንያት መሆኑን አስተያየት ሰጪዎቹ ተናግረዋል። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በዚያች ሀገር የሚኖሩ መሆናቸውንም አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮክ አዲስ አበባ ራረንጋቢና ኤሽ አንዳንዶች ክሊንተንን በምርጫው መሸነፋቸውን፣ አንዳንዶች ደግሞ ለሴቶች ማህበራዊ ፖለቲካና ጾታዊ እኩልነትና ከበሬታ የሚያቀነቅነው አስተሳሰብ ላይ የደረሰ ሽንፈት እንደሆነ አድርገው አይተውታል። እንዴት አድርጌ ነው ይህን ለታዳጊ ሴቶች ልጆቼ የማስረዳው የሚል ጭንቀት ያደረባቸው አሜሪካውያን እናቶችም አሉ። ለመሆኑ በዚህ በሴቶች ታሪክ አዲስ ምዕራፍ ለማስመዝገብ በተደረገው ሙከራ ላይ የደረሰው ምንድን ነው? የአሜሪካ ድምጿ ካሮላይን ፐርሱት ከኒውዮርክ ያጠናከረችውን ዘገባ ቆንጂታየ ይዛ ቀርባለች። የምርጫ ዕለት ማክሰኞ ማታ ውጤቱን በከፍተኛ ጉጉት አይናቸውን ተክለው ሲከታተሉ ይስተዋላሉ። የሚጠብቁት ሂለሪ ክሊንተን አሸንፈው ሴቶች በፍጥረታቸው ከወንዶች ጋር እኩል መሆናቸውን የሚያረጋግጠውን ድል ነበር። እናቶች፣ ሴቶች ልጆቻቸውን ይህንኑ ሊያረጋግጡላቸው ወደ ድምፅ መስጫ ጣቢያዎች ይዘዋቸው ሄደዋል። ሕይወትን የሚቀይር ታሪክ ነው። ሴቶቹ ልጆቼ ሴት ልጅ ፕሬዝደንት መሆን እንደምትችል ምን ጊዜም ቢሆን ይገነዘባሉ። ስለዚህም ማንም ይህንን ያንን ማድረግ አትችሉም ሊላቸው አይችልም። በደንብ ነዋ ፕሬዝዳንት ለመሆን እንችላለን። ሂለሪ ክሊንተንም በምርጫው መሸነፋቸውን በተቀበሉበት ንግግራቸው ሴቶች ልጆችን አበረታተዋል። ክብር የሚገባችሁ ጠንካሮች መሆናችሁን፣ ህልማችሁን እውን ለማድረግ እንድትችሉ በዚህ ዓለም ላይ ያለ እድል ሁሉ እንደሚገባችሁ ከቶ እንዳትጠራጠሩ። ለመሆኑ ምንድን ነው የተፈጠረውና ሂለሪ ክሊንተን የተሸነፉት? ድምፅ ሰጪዎችን አስመልክቶ የወንዶችና የሴቶች ድምፅ ልዩነት በጣም የሚያስገርም እንደሆነ ነው እየተነገረ ያለው። ፒው ሪሰርች የተባለው ድርጅት ባካሄደው ግምገማ እንደደረሰበት ትረምፕን የመረጡት ነጭ ሴቶች በአስር ከመቶ እንደሚበልጡ ነው ያሳየው። ዴቪድ ሹልስ በሃምላይን ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። እንዲህ ሲሉ ያስረዳሉ። አሁንም ከህዝባችን ውስጥ ሴትን ለዩናይትድ ስቴትስ ፕሬዝደንትነት ለመምረጥ የማይፈልግ ብዛት ያለው ሰው መኖሩን የሚያሳይ ይመስለኛል። ኮሊን ጄንኪንስ እንደ ኤሮፓውያን አቆጣጠር በሺ ዘጠኝ መቶዎቹ የመጀመሪያ ዓመታት ሴቶች የመምረጥ መብታቸው እንዲከበር የተካሄደው ትግል መሪ የነበሩት የኤሊዛቤት ኬዲ ስታንተን የልጅ ልጅ ናቸው። አያታቸው ቢኖሩ ኖሮ ምን ይሉ ነበር? ከዚህ በኋላ ምን መደረግ አለበት ብላ የምትጠይቅ ይመስለኛል። አንዳንዶች የዶናልድ ትራምፕ ደጋፊዎች በበኩላቸው ሴት፣ ነገር ግን ለየት ያለች ሴት ፕሬዝደንት እንድትሆን እንፈልጋለን ነው የሚሉት። ዴታ ሴት ፕሬዚዳንት ብትሆን እፈልጋለሁ፣ ግን ሀቀኛ ሴት መሆን አለባት። ሚስስ ሂላሪ ክሊንተን በዚህ መልኩ ከስዕሉ ቢወጡም እኛ ደግሞ ተራችንን እንተካለን ያሉ ሌሎች አሉ። አሁን ወቅቱ እንደገና ወጥተን ንቁ የፖለቲካ ተሳትፎ የምናደርግበት ነው። አሜሪካውያት የመምረጥ መብታቸውን ከአንድ ምዕተ ዓመት በፊት ታግለው ተቀዳጁ። አሁን ደግሞ ከዚህ ምርጫ በኋላ አንድ ቀን የዋይት ሀውስን መንበር ለመቀዳጀት የበለጠ ትግል ማካሄድ ይኖርባቸዋል። ቅርብንብየወጥቼ ልሜ የተከበራችሁና የተወደዳችሁ የጋቢና ቪዮኤ አድማጮች የምትከታተሉት የጋቢና ቪዮኤን የዕለቱን ፕሮግራማችንን ነው። ቃቆ ወይም ጌታቸው መንገደኛ እያለ የተጫወተውን ዘፈን እንጋብዛችሁና ተመልሰን እንመጣለን። The Bando Gandika Bando will La la la la la la la la la la la la la la and then they said to me let my head to i to and the i see way, not they do La, la, la. do la you le me pai mola አቆ ጌታቸው መንገደኛውን የተሰኘውን ዜማ ነበር የጋበዝናችሁ። እንደወደዳችሁ ተስፋ እናደርጋለን። የምትከታተሉት የጋቢና ቪኦኤን የዕለቱን ፕሮግራማችን ነው። ዝግጅታችን ይቀጥላል። አሁን ደግሞ ወደ ዋሽንግተን ዲሲ ነው የምንመልሳችሁ። የተወለደው ኢትዮጵያ ያደገው ደግሞ በስዊድን ነው የምግብ ባለሙያው ማርክስ ሳሙኤልሰን ከሄኖክ ሰማግዜር ጋር ቆይታ አድርጓል። አድማጮች፣ ይህ ቆይታው በቪዲዮም ተሰርቶ በፌስቡክ ገጻችን ላይ ይገኛል፣ እሱን መከታተል ትችላላችሁ። ለዛሬ ግን ከሄኖክ ሰማግዜር ጋር ያደረገውን አጠር ያለ ቆይታ እናስደምጣችሁ። ማርከስ ሳሙኤልሰንና በምግብ አብሳይነት ለዓለም አቀፍ ዝና ያበቃው ሙያው ታሪካቸው ተመሳሳይና በርካታ መልክ ያላቸው መንትያዎች ናቸው። የተወለደው በኢትዮጵያ በጉድፈቻ ያደገው ስዊድን አገር ኑሮው ደግሞ አሁን በኒውዮርክ ከተማ ሃርለም አካባቢ ሲሆን ከማያ ኃይሌ ጋር ከተጋባ ወዲህ ደግሞ የጉራጌ ክትፎ ፍቅር ልቡን እንዳጠፋው ይናገራል። የክትፎ ነገር አይሆንልኝም፣ ምክንያቱም የባለቤቴን አስደናቂ የሆነ የጉራጌ ምግብ ባህል ስለማደንቅ። ከዚያ በተጨማሪም ክትፎ ክትፎ ነው። አቤት ሲጥን! ማርከስ በዋሽንግተን ዲሲ አዲስ ምግብ ቤት ሊከፍት አስቧል። ወደ ዋሽንግተን ዲሲ የመጣውም በቅርቡ ያሳተመውን ስምንተኛ መጽሐፉን ለማስተዋወቅ ነው። ሬድ ሩስተር በኒውዮርክ ከተማ ሃርለም ሰፈር የሚገኝ የማርከስ ምግብ ቤት ሲሆን መጽሐፉ የሃርለምን ምግብ ከነ ለፍቶ አዳሪ ነዋሪዎቹ ሽቀላ ታሪክ ጋር ያጣጣመ እንደሆነ ማርከስ ይናገራል። አስቀድመን ማርከስ በዋሽንግተን ዲሲ የሚገኝ ሜሲ ሱቅ ለአድናቂዎቹ መጽሐፍ ሲፈርም ለቅምሻም ምግብ ሰርቶ ነበር። አቶ ሙሉጌታ ሁለት ልጆቹን ራሄልንና ቃላብን ይዞ ነበር የማርከስን መጽሐፍ ያስፈርመው። ራሄል ገና ካሁኑ ስታድግ የምግብ አብሳይ ሼፍ ለመሆን እንደምትፈልግ ነግራኛለች። ኢሚግራንት ነው ከአገር ወጥቶ እንደዚህ ፖፑላር የታወቀ ኢትዮጵያ ነው እዚህ ደርሶ። ሜሲስ ትልቅ ነው አሜሪካ ስታንዳርድ እና እዚህ ትልቅ ውስጥ ፓርትነር ሆኖ እየሰራ ነው ያለው እና ከሜሲስ ሱቅ በኋላ ማርከስ በቀጥታ በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያን ጋር አብሮ ለመሆንና ለመነጋገር በታዲያስ መጽሔት በተዘጋጀ የአብሮነት መድረክ ላይ ተገኝቶ ነበር። ከማርከስ ጋር አጠር ያለ ቆይታ አድርጌያለሁ። ሰላም ናችሁ ወይ? እዚህ በጣም ወሳኝ እንግዳ ይዣለሁኝ፣ ማርከስ ሳሚኤልሰን። Thank you so much, Marcus. Thank you uh, for having me. Welcome to Washington, D.C. Very excited to be here. You know, um, it it's a is, big day. It is a yeah. big day. And we saw you earlier at yeah. Messi's. Yeah, yeah. And uh, we tasted some of the food. But I couldn't launch a book without going direct to the Ethiopian community. So being here. <sighs> አድርጌ መመለስ አይቻለኝም ከህዝቡ ጋር፣ ከታዲያስ መጽሔት ጋር። በነገራችን ላይ ታዲያስ ከባህላችን ፈጠራችንና ማንነታችን ጋር እንድንገናኝ የሚረዱ ጽሑፎችን ያቀርባል። የዚህ ባህል አካል በመሆኔም ደስተኛ ነኝ። የሬድ ሩስተር የተሰኘውን የምግብ መጽሐፍ ይዤ የመጣሁበት አንዱ ምክንያት በዋሽንግተን ዲሲ የሚከፈተው አዲስ ምግብ ቤት ማርክስ አት ናሽናል ሃርበር በመጭወር ስለሚከፈት እዚያ ጋር የተያያዘ ነው። መጽሐፉ ደግሞ ስለ ሃርለም ብዙ ነገሮችን የያዘ ነው። ሃርለም እንዲያውም ከሰፈርነት የሚያለፈ ግሩም ድንቅ የሆነ ራእይም ነው ለማለት ይቻላል። ምግብ፣ ሙዚቃ፣ ኑሮ ሁሉም በሀርለም ያምርባቸዋል። ሀርለም የጥቁር አሜሪካውያን የባህል ማዕከል ሆና ለዘመናት ቆይታለች። የጣሊያን ጦር ኢትዮጵያን በወረረበት ወቅት የሀርለም ወጣቶች ወደ ኢትዮጵያ ሄደው አርበኛ ለመሆን ተመዝግበው ነበር። በሀርለም ታዋቂው የአቢሲኒያ ባፕቲስት ቤተ ክርስቲያንም ይገኛል። እዚያው በሀርለም በሪቨርሳይድ ቤተ ክርስቲያን እንዲሁ የኦርቶዶክስ ቤተ ክርስቲያንም አለ። ሀርለም ከስልሳዎቹ ማብቂያ እስከ ዘጠናዎቹ አጋማሽ ድረስ በአደንዛዥ እጽ የተወጋጅ በውከትና ወንጀል የተሞላች ሆና ስታበቃ፣ አሁን ግን የድሮ ወዟ እየተመለሰ ነው። በኒውዮርክ የሚኖሩ አፍሪካ አሜሪካውያንም ወደ ሃርለም በመመለስ ኑሯቸውንና ስራቸውን በዚያ ሲያደርጉ፣ ሀርለምም እየፈካች እያማረባት የመገናኛ ቦታ እየሆነች ነው። ማርከስ ሳሙኤልሰን እና ባለቤቱ ማያ የሚኖሩትም በዚህ በመፍካት ላይ ባለች ሰፈር ነው። ማያና ማያና ኔ ለ አስራ ሁለት ዓመታት ያህል አብረን ኖረናል። ኢትዮጵያዊ ትውልዴ በማዘጋጃቸው ምግቦች ውስጥ ይንጸባረቃል። በስዊድን ነው ያደግኩት። ስለዚህ ይህኛው የህይወቴ አካልም ከማዘጋጃቸው ምግቦች ጋር የተዋህደ ነው። ባህር ለመኖር ደግሞ ታላቅ ደስታ የሚሰጠኝ የህይወቴ አካል ነው። በምሠራው ምግብ ሆነ በመጽሐፎቹ እነኝህን ታሪኮች ለመናገር ወይም ለማሳየት በመቻሌ ፍጹም ደስታ ይሰማኛል ማርከስ ሳሙኤልሰን በዋሽንግተን ዲሲ የነበረውን ቆይታ በቪዲዮ ዘገባ ፌስቡክ ላይ አት ቪኦኤ አማህሪክ ታገኛላችሁ ተከታተሉት የጋቢና ጉዟችን ተጠናቋል። እንግዲህ መስታወት የነበረን ፕሮግራም ጨርሰናል። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋውና ጽዮን ግርማንን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። ስንሰናበታችሁ እንዲሁ በባዶ አንተችሁም የሳሚዳንን ፍቅረ ሰላም የሚለውን ዘመን ዘፈን እየጋበዝን ነው። በነገው ጉዞ እንገናኝ። ስንት ጊዜ ተፈትና ይ ክፉና ደጉን አመታ